በዓለም ዙሪያ የሚገኙ ከሶስት መቶ በላይ ስፔሻሊስት ዶክተሮችን እና ሌሎችንም የሕክምና ባለሙያዎች በስሩ ያቀፈው የኢትዮ አሜሪካ የዶክተሮች ቡድን ሳይማር ያስተማረውን ማህበረሰብ ለማገልገል ና የእውቀት ሽግግርን በሀገራችን ለማስረጽ በጤና አገልግሎቱ ዘርፍ በርካታ ጥረቶችን ሲያደርግ መቆየቱ ይነገርለታል። በውጭው ዓለም በታወቁ የምርምር ማዕከሎች የሕክምና ተቋማትና ስመጥር ሆስፒታሎች የሚያገለግሉት እነዚሁ የሙያ ብቃታቸውን ያስመሰክሩ ኢትዮጵያውያን ባለሙያዎች በአንድ ጥላ ስር የሚያስተባብራቸውን የሙያ ማህበር ከመሰረቱ በኋላ ለዘመናት ያካበቱትን እውቀትና መዋለ ንዋያቸውን ለሀገር እድገትና ለህዝባቸው ጥቅም ሊያውሉ የተግባር እንቅስቃሴ በቁርጠኝነት ጀምረዋል። የኢትዮ አሜሪካ ዶክተሮች ግሩፕ የቦርድ አባልና የአውሮፓ ኃላፊ ዶክተር አለማየሩ ጋር ስለ ማህበሩ ውጥንና ግብ እንዲገልጻሉ። እንግዲህ ዋናው ዓላማው ምንድን ነው? ሳይማር ያስተማረን ህዝብ ና አገራችንን በአሁኑ ሰዓት ያው ሞደርን ሜዲካል ትሪትመንት የለም፣ ሆስፒታልም የለም። ከደረሰንም ኢንፎርሜሽን ደግሞ በአመት ውስጥ ከመቶ እስከ መቶ ሀያ ሺህ የሚሆኑ ሰዎች ከኢትዮ That would, uh... ሚድል ስ እየሄዱ እንደሚታከሙ በተለያየ ችግር ምክንያት ማለት ነው። አገሪቱ ውስጥ ያው አስፈላጊውን ሕክምና ስለማያገኙ ብዙ ሰዎች እዚያ እየሄዱ ይታከማሉ። ምናልባት ለየት ያለና ሻል ያለ አገልግሎት ለመስጠት አስበ ነው ይህን ድርጅት ያቋቋም ነው። በውጭው ዓለም የሚኖሩ ከሶስት መቶ በላይ የሕክምና ባለሙያዎችን በአባልነት ያቀፈው የኢትዮ አሜሪካ የዶክተሮች ቡድንም ከፍተኛ እውቀትና ልምድ ያካበቱ ሙያተኞቹ ወደ ኢትዮጵያ እየተጓዙ በሆስፒታሎች ጤና ተቋማትና ዩኒቨርሲቲዎች ጭምር የንድፍ ሀሳብና የተግባር ነጻ የእውቀት ሽግግር በማድረግ ላይ ይገኛሉ ይላሉ አሉ። ዶክተር አለማየሁ ብዙዎቹ የዚህ ግሩፕ ሜምበሮች ወደ አዲስ አበባ በመሄድ በተለያዩ ሆስፒታሎች ያላቸውን እውቀት በማስተማር ከዛ በኋላ ደግሞ አሁን ለምሳሌ በቀዶ ጥገና ላይ ያሉት ደግሞ የቀዶ ጥገና ህክምናን ራሳቸው እየሰሩ እንደገና ደግሞ ሌሎችንም በማሰልጠን ዩኒቨርሲቲዎች አካባቢ እየሄዱ በማስተማር ሆስፒታሎች እየሄዱ የነርሶችን ማለት በህክምና ሙያ ላይ ያሉትን እየሄዱ ው ሲያሰለጥኑ ወይም ደግሞ የእውቀት ሽግግር ሲያደርጉ ቆይተዋል። የኢትዮ አሜሪካ ዶክተሮች ቡድን ሌላ ሀገርንና ወገንን የሚያኮራ ተግባር በማከናወን ላይ ይገኛል። አዲስ አበባ ውስጥ በሀያት አካባቢ ከመንግስት በተረከበው 45000 ኳድራት ሜትር ኤክሰለንስ ሜዲካል ሴንተር የሚል ስያሜ የተሰጠውን በምስራቅ አፍሪካ ግዙፍና ዘመናዊ የህክምና መስጫ ማዕከል ከ አንድ መቶ ሚሊዮን ዶላር በላይ በሆነ ወጪ በመገንባት ላይ መሆኑን የቦርዱ የአውሮፓ ኃላፊ ዶክተር አለማየሁ ገልጸውልናል። ካንሰርን ጨምሮ ሁሉንም ህመሞች በብቃትና በጥራት ለማከም እቅድ የተያዘለት ይኸው ዘመናዊ ሆስፒታል ስራውን ሲጀምር ከፍለው ለመታከም አቅሙ የሌላቸውን ወገኖች ጭምር በመርዳት ረገድ ማለት የጎላ ሚና እንደሚኖረው ኃላፊው አስረዳሉ። ፕሮጀክት ተሰርቶ በሚያልቅ ጊዜ የቀዶ ጥገና ሰሮሰርጂያን ጋይኒኮሎጂ አብዶሚናል ሰርጀሪ ሀይንኦ ወይም ደግሞ ኤንቲ የሚባለው ነው እና ሁሉንም ያካተተ ነው። በከፍተኛ ደረጃ ኮንሰንትሬሽን የሚሰጠው የኦንኮሎጂ ዲፓርትመንት ነው። የካንሰር በሽታ ማለት ነው። እንደውም አሁን ሰሜ ራሴን ብቶ እግዚአብሔር እንግዲህ ስኮላርሺፕ ብል ሰጠኝና ተማርኩኝ እና ዛሬ ሌላ ቦታ እንትን ብያለሁ። ግን አሁን ሀገራችን ውስጥ በጣም በጣም ብዙ ዳ ህዝብ አለ መክፈል የማይችል በሽታ ላይ ወድቆ ህክምና የሚያስፈልገዋል እና የሚያስፈዛ ሶሳይቲ ውስጥ የወጣ ነው በማለት እንደነዚህ አይነት አቅም የሌላቸውንም ሰዎች ሜዲካል ትሪትመንት ልክ እንደሌለው ሁሉ የሚያገኝበትን መንገድ ይፈጠራል። በጀርመን ትልቁ ከተማ ፍራንክፈርት ሙያዊ ክህሎታቸውን በከፍተኛ የትምህርት ተቋም አዳብረው የግላቸውን የህክምና መስጫ ክሊኒኮች እዛው ፍራንክፈርት ውስጥ ከፍተው እንዲሁም ባለሙያዎችን ቀጥረው ኢትዮጵያውያንን የሚያኩራ ተግባር የከወኑት የኢትዮጵያውያን የዶክተሮች ቡድን የአውሮፓ ኃላፊ ዶክተር አለማየሁ ለዘመናት በውጭው ዓለም ያካበቱትን ሙያና እውቀት ሀገራቸው ውስጥ ለህብረተሰባቸው ለማበርከት የነበራ የሚኖራቸው ውጥን አያሌ ፈተናና እክል እንደገጠመው ነው የሚናገሩት። በጀርመን የሙያ ብቃታቸው ተረጋግጦ የግል ክሊኒክ እንዲከፍቱ ፈቃድ ያገኙት ባለሙያው በተወለዱባት የኢትዮጵያ ምድር ገብተው መሰል ተቋም ለመክፈት ያቀረቡት የብቃት ማረጋገጫ ጥያቄ በቢሮክራሲ ውጣ ውረድ አለመሳካቱን አስታውሰው፣ ይህ አይነቱ ችግር በጊዜ እስካልተፈታ ሌሎችም በዲያስፖራ የሚገኙ ስመጥር ሙያተኞች ገንዘብና እውቀታቸውን ለሀገርና ህዝብ ጥቅም ለማዋል የሚኖራቸውን ጉጉት እንደሚያጨልመው አሳስበዋል። ችግሮችን ችግሮች ልክ ያለ አራት ጊዜ ተመላልሻለሁኝ የራሴን በግል ክሊኒክ ለመክፈት ማለት ነው። እና ያለው ቢሮክራሲ እና በተለይ በጤና ጥበቃ ሚኒስቴር ውስጥ የዲያስፖራ ብራንች ኦፊስ በጣም የሚያሳዝን ነው። ያለውን ላይሰንስ እንኳን ወደ ኢትዮጵያ ወደ አማርኛ ለመቀየር እና በሀገሬ ውስጥ መስራት የምትችልበትን ሁኔታ ለማመቻቸት ቀርቶ በቃ ላይሰንስን እንኳን ለመቀየር ፈጽሞ የማትችልበት ደረጃ ነው። አንድ ወር ቆይቼ በእንግሊዝኛ ተተርጉሞ የስራ ልምዶችን ከናይንቲን ናይንቲን ጀምሮ እስከ ሁለት ሺህ አስራ ስድስት ያለውን አሳይቼ በዚህ ውጣ በዚህ ግባ ሲሉ መጨረሻ ላይ ተስፋ ቆርጬ ተመልሻለሁ። በኢትዮጵያ በጤና አገልግሎቱ ዘርፍ የሚታየውን ችግር ያቀልላል ተብሎ ከፍተኛ እምነት የተጣለበትና በውጭ ዓለም እውቀትና ልምድ ባካበቱ ኢትዮጵያውያን የሕክምና ባለሙያዎች አገልግሎት ይሰጣል ተብሎ የሚጠበቀው ግዙፉና ዘመናዊው የሆስፒታል ግንባታ ከአራት ዓመታት በኋላ እንደሚጠናቀቅ የኢትዮ አሜሪካ ዶክተሮች ቡድን ገልጿል።